The Voice of America. አዲስ አበባ በምስራቅ አፍሪካ የመጀመሪያ የሆነውን የከተማ አውቶቡስ የፍጥነት መስመር ግንባታ አስጀምራለች። ግንባታው መጀመሩ ለከተማዋና ለአጎራባች አካባቢዎች የትራንስፖርት ችግር መፍትሄ ይሰጣል የሚል ተስፋ እንዳላቸው የአዲስ አበባና በከተማዋ ዙሪያ የሚገኙ አስተያየት ሰጪዎች ለአሜሪካ ድምፅ ተናግረዋል። ፀሐይ ዳምጦ ዝርዝሩን ይዛለች። ወደ ስድስት ቢሊዮን ብር ወጪ የሚደረግበት የአዲስ አበባ ከተማ አውቶብስ ፍጥነት መንገድ ግንባታ የተጀመረው ባለፈው ሳምንት መጨረሻ ነው። የግንባታ ወጪ ከፈረንሳይ መንግስት በተገኘ ብድርና በከተማ አስተዳደሩ እንደሚሸፈን ነው የተገለጸው። 55 በመቶ በከተማ አስተዳደር፣ ቀሪው 45 በመቶ ደግሞ ከፈረንሳይ መንግስት በተገኘ ብድር። በአዲስ አበባ ጀሞ ቁጥር ሁለት እስከ ጄኔራል ዊንጌት አደባባይ የሚዘልቀው ይህንን የመንገድ ግንባታ ጠቅላይ ሚኒስትር አብይ አህመድና የከተማው ምክትል ከንቲባ ታከለ ውማ በጋራ ነው ያስጀመሩት። በፕሮጀክቱ ማስጀመሪያ መርሃ ግብር ላይ የተናገሩት ጠቅላይ ሚኒስትር አብይ ለዘመናዊ ከተማ አስፈላጊ ከሆኑ መሰረተ ልማት ተቋማት መካከል መኖሪያ ቤት፣ የብዙሀን ትራንስፖርትና መንገድ ዋነኞቹ መሆናቸውን ጠቅሷል። የተጀመረው ስራ እጅግ መጠናከሪ ሆኖበታ ከተማችን እየበዛ ትራንስፖርት በእጅጉ እያስቸገረ ሰዎች ተንቀሳቅሰው ጠጥተው ገቢ ለማግኘት እየተቸገሩ ስለሆነ ይህን መሰረተ ልማት መገንባት ቀዳሚ የከተማችን ተልፎ ይሆናል። በዚህ ፕሮጀክት ውስጥ እጅግ አስፈላጊ የሆኑና የከተማ መተዳደር በቅርበት የሚከታተለው የምትሰሩ በአትኩሮት እንድታስተውሉ የሚያስፈልገው ግንባታው በተጀመረው ልክ በጊዜው መጠናቀቅ ካልቻለ መጀመር ብቻውን የምንፈልገው ነገር ስለማያመጣ፣ በጀመርነው ልክ በጊዜው መጨረስ፣ መጨረስ ብቻ ሳይሆን በሚገባው ኳሊቲ ልክ መጨረስ አስፈላጊ መሆኑን ተገንዝበን፣ የጥራትና የጊዜ ጉዳይ ኮምፕሮማይዝ ሳይደረግ ቀንና ማታ በመስራት ይህንን ኢንፍራስትራክቸር ይህንን መሰረተ ልማት ለሕዝብ እኳ አገልግሎቱ ማዋል ይኖርብናል። የመንገዱ ግንባታ በከተማው የምታየው ስራ አጥነት በእጅጉ እንደሚቀንሰውና በቂ እውቀትና ልምድ እንደሚገኝበትም አስታውቋል። በአዲስ አበባ የቀላል ባቡር ግንባታ ወቅት የታየው ግራና ቀኝ የመነጠል ስህተትም በዚህ ግንባታ ላይ መደገም እንደሌለበት ተናግረዋል። የጥራትን ጉዳይ ስናነሳ በቀላል ባቡሩ የነበረውን ስህተት የሚያርዝ መሆን አለበት ይህ የባስ ማሰረጫ መንገድ በቀኝና በግራ በኩል ያሉ ዜጎችን የሚያራርቅ ሳይሆን የሚያቀራርብ መሆን አለበት። መሀል ላይ አጥር ያለው ሰው ለመሸጋገር የማያስችል ሳይሆን፣ አሁን ከተሰራው መንገድ ጋር ተስማምቶ ለባሱ ባስ በሌለበት ጊዜ ለሌላ አገልግሎት በሌላው ዓለም እንደምናየው ጥራት ብቻ ሳይሆን የሚያቀራርብና በቀላሉ የሚያገናኝ መሆኑን ማረጋገጥ እጅግ አስፈላጊ ነው። ምክትል ከንቲባ ኢንጂነር ታከለ ኡማ በበኩላቸው የፈጣን አውቶቡስ መንገድ ግንባታው በከተማዋ የተጀመሩ የብዙሀን ትራንስፖርት ማስፋፊያ ፕሮጀክት አካል መሆኑን ገልጿል። አስተዳደሩ ግንባታውን በተቀመጠለት ጥራትና ጊዜ ለማጠናቀቅ ጠንክሮ እንደምሰራም አረጋግጧል። የዓላማ መጀመር ብቻ አይደለም፣ ጀምርን በጥራት መጨረስ ነው። ይሄ መንገድ ለአዲስ አበባ ከተማ ከተማ ነዋሪ ብቻ ሳይሆን በአዲስ አበባና ና በአዲስ አበባ ዙሪያ ያሉ ወረዳዎችና ከተሞች ነዋሪዎችን የሚያስተሳስር የኢኮኖሚ ስልጠቱን የሚያሳልጥ ስለሆነ ይሄ ፕሮጀክት የአዲስ አበባ ከተማ ነዋሪ ነው፣ በአዲስ አበባ ዙሪያ ያሉ የወረዳና የከተማ ነዋሪዎች ፕሮጀክት ነው። የጋራ ፕሮጀክቶች ናቸው። ከጉለሌ ዊንግ የተነስተው እስከዚህኛው መስመር ቀጥሎ፣ ወደ ጎሮ፣ ቀጥሎ ደግሞ ወደ ጉራዩ መስመር የሚሄድ ከመሀል ከተማም የሚነሱ ሀያ መስመሮች አሉን። ወጣት ሞገስ ተክሉ የሰበታ ከተማ የዓለም ገና አካባቢ ነዋሪ ነው። ወጣቱ እንደተናገረው አዲስ አበባ እና ሰበታ እጅግ በቅርብ ርቀት ላይ ቢገኙም በመንገድ ችግር ሳቢያ ለእንግልት ይዳረጉ ነበር። ይህ ፕሮጀክት ሲጠናቀቅ ግን ኅብረተሰቡ በትራንስፖርት ዘርፍ የሚያጋጥመውን እንግልት እንደሚያስቀር ተስፋ አድርጓል። ጉዳ በፊት ትራንስፖርት ትልቅ ችግር ነበር። ግንባታው ከተከናወነ በኋላ ግን የሚስተካከል ይመስለኛል። ቀኑን ሙሉ የሚወስድብን ጉዞ በጥቂት ደቂቃዎች ይቀንሳል ብዬ አስባለሁ። የፈጣን መንገዱ ግንባታ ይህንን ችግር በመፍታት ትልቅ ጠቀሜታ ይኖረዋል። አባብያ አብዱልከሪም አዲስ አበባ ለቡ መብራት ኃይል አካባቢ እንደሚኖሩ ይናገራሉ። የከተማ አውቶቡስ የፍጥነት መንገድ ግንባታ መጀመር በተለይ ለዝቅተኛ መካከለኛ ኑሮ ላላቸው ማህበረሰብ ክፍሎች ትልቅ ተስፋ ነው ስሉ ይናገራሉ። በከተማው የሚታየው የትራንስፖርት ችግር በተመለከተም ተከታዩም ብሏል። መንገድ መኖሩ ጠቃሚም ነው። በተለይ ደግሞ የትራንስፖርት በተመለከተ ደግሞ የተሻለ የባስ መሰብሰቢያ የሚጓዝ ከሆነ

በሁለት ዓመት ግንባታው የምጠናቀቀው መንገድ አስራ ዘጠኝ ነጥብ ሁለት ኪሎ ሜትር ይሸፍናል ተብሏል። በቀጣይም ተመሳሳይ ግንባታዎች እንደሚከናወኑ ምክትል ከንቲባው ጨምረው አስታውቋል። ለአሜሪካ ድምፅ ፀሀይ ዳምጦ ነኝ ከአዲስ አበባ።